የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ምሽት የተሰናዱ ዝግጅቶችን ይዤ አብሬያችሁ ቆያለሁ። ቀዳሚው ዝግጅታችን በአምቦ ዩኒቨርስቲ ግጭት ውስጥ የነበሩ ተማሪዎች ለእርቅ የተሰለፉበትን ዘገባ ያሰናዳ ነው። በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት ኢትዮጵያውያን ፍቅር የምጠነቅርበት ነው መሆን ያለበት የአምቦ ዩኒቨርሲቲ ፕሬዝዳንት ተር ታደሰ ቀኔ ናቸው። በሙሉ ዝግጅት እንመለስበታለን። ኤልሻዳይ የእርዳታና የልማት ድርጅት የተባለ ግብረተሰናይ ድርጅት ከልመናና ከጎዳና ህይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍነን ታፍሰንና ወደ ማሰልጠኛ ተቋም ብንወሰድም ለጉልበትና ብዝበዛ እንደዚሁም ለሰብአዊ መብት ጥሰት ተዳርገናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራዕይ ማሰልጠኛ ተቋም ተፈናቅለው ወደ ባህር ዳር ከተማ የወጣቱ የመጡ ተማሪዎች ተናግረዋል። ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃ ሳይሰራ በእኛ ጉልበት አንድ ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራት የሰጠው እኛ ግን መጣት ስላለብን ወደ 87 ኪሎ ሜትር አካባቢ አስቢው ግን የአሁን ለወጣት ተረባር ቆፍሮ ውሃ እንዲገባለት አድርጓል። የምህረት አዋጁ ሊጠናቀቅ ጥቂት ቀናት ቀርተውታል ተብሏል። ማብራሪያ የያዘ ቃለ ምልልስም አለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። በአምቦ ዩኒቨርሲቲ በአማራና ኦሮሞ ተወላጆች መካከል ተፈጥሮ የነበረውን ግጭት ለማብረድ እና ተማሪዎቹን ለማስታረቅ የተለየ አካሄድ የተከተሉትን የዩኒቨርሲቲ ፕሬዚዳንት አስተያየት የያዘ ዘገባ ነው የመጀመሪያውና ቀዳሚው ዘገባችን። በዚህ የእርቅ ስነስርዓት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ተገባብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከስቶ የነበረውን ግጭት ለማብረድ የተደረገው ጥረት እንዳስደሰታቸውም ተማሪዎቹ ገልጸዋል። አዲሱ የአምቦ ዘጋቢያችን ናኮር መልካ ተከታዩን ዘገባ አልኮልናል። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ባለፈው ሳምንት አሳስ ሁለት ሁለት ሺ አስራ አንድ ዓመተ ምህረት በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነስርዓት ላይ መልእክት ሲያስተላልፉ ስንሰማማና ና አንድ ስንሆን የማንችለው ነገር የለም እና አንድ ሆነን ሰላማችንን እንጠብቅ ብለዋል። ደስ የምለውን እንደዚህ እንደዛሬ አይነቱን ቀን መፍጠር ስንችል በራሳችን እጅ ደስ የማይለውን ቀን እየፈጠርን ስለምንጎዳ እየተጎዳን ስላየው ነው ስሜታዊ ሚሆነው ነው። ምክንያቱም ግልጽ ያልሆነ ነገር ግልጽ ግልጽ ባልሆነ ምክንያት ስንጣላ ህዝቡ የፖለቲከኞች መሳሪያ ብቻ ይሆናል። ሌላ ምንም አይሆንም። ተጠቃሚ አሁን ፍትህ አይረጋገጥም። አንድነት ከሌለ ዲሞክራሲ አይኖርም፣ ፍትህ አይኖርም፣ ነፃነት አይኖርም። ከጎንደር የመጣው የዩኒቨርሲቲው ሶሻል ወርክ ተማሪ ስለመንሴው እንዲህ ይላል ፣ ጸቡ በሁለቱም ክልሎች ተፈጥሯል። ተማሪዎች ኢሞሽናል በመሆን እንጂ ኤግዛክትሊ ኮዝ የመጣበትን አያውቁም። እናም ተማሪዎች ኮዙን እስካላወቁ ድረስ ያን ነገር መደረግ እንደሌለበት። አብዱረህማን አልይ የአፋኑ ርሙ ትምህርት ክፍል ተማሪ ነው። ያለፈው ሳምንት ክስተት ተማሪዎችን ለማጋጨት ያለመ ቢሆንም እኛ የዚህ እኩይ ዓላማ መጠቀሚያ መሆን የለብንም ይላል የዩኒቨርስቲ ተማሪዎች ወደፊት ማድረግ አለባቸው የሚለውንም ተናግረዋል

ግጭቱ በትምህርት በኩል ባደረሰብን ጉዳት የትምህርት ጊዜያችንን አሳልፎብናል። መድረስ የነበረብን የትምህርት ክፍለ ጊዜ ላይ አልደረስንም። የሥነ ልቦናም የአካልም ጉዳት የደረሰባቸው አሉ። ተማሪዎች ለወደፊትም ቢሆን ትርጉም በሌለው ምክንያት ከመጋጨት ተቻችለውና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል። ግጭት ሲፈጠር ተጠቃሚ የሚሆኑ አካላት እንዳሉ ይታወቃል። እኛ ግን በመግባባትና በመተባበር ይህንን ለማስወገድ ተስማምተናል። ያለፈው ስህተት እንዳለ ሆኖ አንድነታችንን አጠናክረን እርስ በርሳችን ተናበን አስተማሪዎቻችንና ታላላቆቻችንን የሚነግሩንን ሰምተን ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን። በእርቅ ሥነ ሥርዓቱ ላይ ስታደም አግኝተን ያነጋገርናት ከሐዋሳ የመጣች ተማሪ ግጭትን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች። በአምቦ ዩኒቨርሲቲ ከዚህም በፊት ግጭት ነበረ እና ይህ ግጭት በሳይባባስ በፊት ተማሪዎች በመግባባት እና እርቅም በመፍጠር ፍቅርንና በማንገስ አ እየተማሩ ነው እና ይሄ ደግሞ ወደፊት ምን ያስመስል ያሳያል። መከባበርን ና አቦ በመኖር አቦ አዶ በመቻቻል ትልቅ ያደረጋል ብዬ አስባለሁ። ፋይዳ ሰላምስካሌለ መማር አይቻልም እና ያንን የምንማርና ማስተማርን ሂደትን ለማሳደግ ግዴታ ሰላም መኖር አለበትና፣ የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀና በስነ ስርዓቱ ላይ ተገኝተው መልዕክት ሲያስተላልፉ አይናቸው ለምን እንባ ቅሮ እንደነበርም ጠይቀናቸዋል። በተማሪዎቻችን መካከል ግጭት ተፈጥሮ የተወሰኑ ተማሪዎች የቆሰሉበት አጋጣሚ ነበረ እና የዛሬ ሳምንት የደሙ ልጆችን በየሆስፒታል እያደረስን ነበረ። ሰቆቃ ነበረ። ዛሬ ግን ያ ቀን አልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለቱም ወገን ይህንን ህግ፣ በጣም ያማረ የሆነ ህግ ነው ያዘጋጁት። ሁሉም ተማሪ እንደዚህ አዳራሽ ሞልቶ ጎጅ ብሎ በሰላም ሲቀመጥ እኔ ራሴ እንባዬን መቆጣጠር አልቻልኩም። ያልኳቸው ምንድን ነው ያስለቀሰኝ ዛሬና የዛሬ ሳምንት በማወዳደር ነው። ዛሬ ሳምንት ምን ውስጥ ነበር? ዛሬ ደግሞ እንዲህ ውስጥ ዛሬ በጣም ደስ የሚል ስሜት ውስጥ ነው ያለ ነው። የዛሬ ሳምንት ግን በጣም በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የፈጠን ነው እኛው እራሳችን መሆኑ ያሳዝነኛል የሚል መልእክት ነው ያስተላለፍኩትና ከፍተኛ ስሜት ውስጥ የገባው ሰው ያው ደስታ ነበረ። ህርክ ውስጥ ደግሞ ደስታ አለ እልልታ በዛ ምክንያት ነው የነበረው ማለት። ፕሬዚዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ ፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል። አባት ነኝ። አንድ ዩኒቨርሲቲ ፕሬዚዳንት ስትሆን የልጆች አባት ነው የምትወስደው። እኔ በጣም የምወዳቸው ትንንሽ ሁለት ልጆች አሉ። እዚህ ግቢ ውስጥ ያሉት ተማሪዎችን በልጆች ነው የማያቸው። ከልጆች ያለያቸውም እና የሆነ ችግር ስትከሰት ልክ ለልጆች የሚያስበውን ያህል ነው የሚያስበው። ወሊሶ ካምፓስ ላይ የሆነው እዚሁ ካምፓስ በተደረገ ተማሪ ግጭት እዚ አስር የአማራ ተማሪዎች ልማስር ከሌላ ብሔር ተማሪዎች በአንድነት ወደ በፊት ልዩነት አልተጣጣመም። ስለዚህ አንድነታችን አጠናቅርም፣ ለሀገራችን፣ ለዩኒቨርሲቲያችን ብሎም ለዓለም ሰላም መስራት አለብን የሚል መልክት ያስተላለፍኩላቸው ተማሪዎችም ያንን መልክት ሲያስተላልፍ፣ ሁሉም ተቃቀፉ፣ ተለቃቀሱ እና ሁሉም በጋራ ወደ ምግብ ቤት ደን እኔ አብሬያቸው ይዜ ምግብ በላን እና ተለያየን። በዛ መልኩ ተፈጸመ። ያ ነው ሶሻል እርስ በርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ የትምህርት ጊዜያቸው እንዳይባክንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን ዓላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዚዳንቱ መክረዋል። የዩኒቨርሲቲ ተማሪ ለሕዝባችን አንድነትና ፍቅር ድልድይ መሆን ነው እንጂ የሚጠበቅባቸው የጥላቻ መልዕክተኛ መሆን የለባቸው። በነሱ ምክንያት ቤተሰብ መጨነቅ የለባቸው። በዩኒቨርሲቲ ተማሪዎች ምክንያት የኢትዮጵያ አንድነት፣ ኢትዮጵያውያን ፍቅር ተነግርበት ነው መሆን ያለበት። የእኔ መልእክት ይሄው ነው። ሁሉም ሰው ይህን መልእክት ሰምቶ የግሉን የበኩሉን አስታውሶ ካደረገ ደግሞ አንድነታችን ይጠነግራል፣ ሀገራችንም ነገ ትበለጽጋለች የምል እምነት አለኝ። ለአሜሪካ ድምጽ ራዲዮ ናኮር መልካ ካምቦ። ኤልሻዳይ የእርዳታና የልማት ድርጅት በተባለ ግብረሰናይ ድርጅት ከልመናና ከጎዳና ህይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰንና ተገፈን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛና ለሰብዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራይ ማሰልጠኛ ተቋም ተፈናቅለናል ያሉና ወደ ባህር ዳር ከተማ ሄዱ ወጣቶች ገልጸዋል። ከመጣን ከአንድ ወር በላይ ሆኖናል የሚሉት ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልግንን በሙሉ እንዲያሟለልን ትዕዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን እያጉሏሉ ነው፣ ብለዋል። የባህር ዳር ከተማ አስተዳደር ሰራተኛ፣ ማህበራዊ ጉዳይ ጽፈት ቤት በበኩሉ ተፈናቃዮቹን በዘናቂነት ለማቋቋም እና የብድርና የመስሪያ ቦታ ለመስጠት እያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶችን ዳርጓል ያሉትን የመከላከያ ብረታብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምፅ በሰጡት ቃል ወጣቶቹ በእርሻና በተፈጥሮ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርናና ልማት እንዲገቡ ጥረት ቢደረግም በመዘግየቱ ሊበተኑ ይችላሉ ብለዋል። አስቴር ምስጋናውናት ይህንን ዘገባ ያሰናዳችው ከባህር ዳር በተከታዩ ትዳስሰዋለች። ኤልሻዳይ የእርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስዛል የሚል መረጃ ደረሰኝና አዲስ ስራይ ወደ ተባለው ማሰልጠኛ ተቋም ገባሁ ይላል ወጣት አክሊሉ ኃይሉ ከዚህ ኤልሻዳይ ይወስድሽ እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናውን ምኑ የተደረገው። ጎዳና ላይ የሚኖሩ ወጣቶች ስራ አጥ ወጣት አነስተኛ ገቢ ላይ ያሉ ወላጅ አልባንም ይጨምራል። ይህ በስራ እድል ስላልተገኘላችሁ ወደ አግሮ ፕሮሴሲንግ ኢንዱስትሪ ተቀይረዋል። በዚህ መስራት ምትፈልጉ ትሰራላችሁ፣ ማትፈልጉ ሚሄድ ትችላላችሁ ተባለ። እንሄዳለን ብሎ ለሚወጣው ተኩስ ተጀመረ። በዛ ብዙ ወጣት አልቀዋል። ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፌ የገባው የመንግስት ሰራተኛ ነበርኩ ይላል። እኔ ከአዲስ አበባ ንሄድኩት ታፍሼ ኔድ። ከአዲስ አበባ ወደ አፋር ሄድ ነው፣ ሌሊት ሄድ ነው። ሲነጋ እዛ ላይ በምንደርስበት ሰዓት ልብስ ተወልቅ ያለሽ፣ ፀጉርሽን ትላጭ ያለሽ ከተላጨሽ በኋላ ደግሞ በወታደር ተሰለፊ ና በብርጌድ በብርጌድ በመከፋፈል ምዝገባ አለ። ምዝገባው ምን የሚል ነበረ? ፎርሙ ጎዳና ላይ ስንት ዓመት ቆይተሃል? አልቆየውም በምትይበሳ ዱላ ነበረ። እኔ አሁን ጎዳና አልቆየውም፣ ግን ዱላው ሲጠናብኝ አንድ ዓመት ብዬ ተመዝግቤያለሁ። ቄስ ውላ ይሄዳል። ቄስ መምህር፣ ለምሳሌ እኔን ሃይስኩል ያስተማረኝ መምህር ታፍሶ ነው የመጣ። እሱ እብድም አለ በተመሳሳይ ዝም ብለው ጠርጌ ያመጧቸው። እነዛ ግን በአራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ አለፈ። ምርጫ ባለፈ ገብሩ ገብረ ጻዲቅ ገብረ ማርያም የሚባል ነው አሁን ዳርፉልን ያለው ኦብዘርቨር፣ ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን። እኛ የምናውቀው ታሪክ የለም ስለ ፖለቲካ። አበጣችሁም ፈነዳችሁም ኢህአዴግ አሸንፏል አለን። በአዲስ ራእይ ማሰልጠኛ ተቋም የነበሩ አንድ መቶ ስልሳ ሶስት ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛ እና የሰብአዊ መብት ጥሰት ተደርጎ ብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ። የጎዳና ልጆች ናቸው፣ የአእምሮ ዘገምተኝነት አላቸው፣ ይህንን ነገር ለማድረግ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥተናል። ከዛ በኋላ በብዙ ተጽዕኖ በግማሽ በኩል ትምህርት እያስተማሩን ጧት ላይ ትምህርት እስከምንገባ ሀምሳ ና ከዛ በላይ የሆነ ድንጋይ ስንሸከም ነበር። ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች አምሳ ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት አንድ ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለእሱ ነው ኮንትራት የሰጠው። እኛ ግን መጥጣት ስላለብን ወደ ስምንት ነው ሰባት ኪሎ ሜትር አካባቢ አስቢው እንግዲህ የአሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል። ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራእይ ማሰልጠኛ ማዕከል ነው የሚለው የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማዕከሉ ምግብ ካልበላሽም ዱላ አለ። ባይጥምሽም፣ ትበያለሽ። ስራ ካልሰራሽም ደበደብ ያለሽ፣ ብቻሽን ስትቀመጭም ትደበደብ ያለሽ። በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ 17 ሺህ ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣ ነው ሶስት ሺህ አንድ መቶ ብቻ ነን ይላል ወጣት ጌታቸው። አስር ወር ለተከታታይ ስልጠና ወስደናል፣ ከሶስት ግንባታ ከጨረስንላቸው በኋላ ማለት ነው ስልጠና ወሰድ ከሰለጠን በኋላ ሌላ ሳይት ሰርዱ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት ታቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳ የለበትም። ከ17 ሺህ ሰው የተመረቀ 11400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ 6880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንት ነው የመጣና፣ 3130 ሰው ነው። በየክልሉ ይበታል። ያኛው ሰው ወዴት ሄደ? ወዴት ሄደ? አይታወቅም። ለምን ተመርቀን በሙያ አንገባም በምንልበት ሰዓት አሸባሪ ገባላችሁ ተባለ። ቅርብ ነው፣ መከላከያ ሰራዊት የአገር መጣ። እኔ ኮሚቴ ነኝ፣ በነገራችን ላይ ከሄድኩ ጀምሬ የማዕከሉ የሰው ኃይል አስተዳደር ነኝ። አማራ መሆኔን ማንም አያቀኝም አያቁኝም። የአረብሻ ሲነሳ አዋሽ ግድብ አለ፣ እሱ ተለቀቀ። ሩጡ፣ አመልጣሉ ሲሉ አዋሽ እየገቡ ነው የሞቱ አብዛኛውን ማለት ነው ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ። አሸባሪ ገባን የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ ሲያጭዱ፣ መጨረሻ ላይ ሶስት ሰዓት የጀመረ ጦርነት አስራ አንድ ተኩል ላይ በረደ። የሞተ ሰው ከየጫካ ተለቅሞ ሲመጣ ሁለት ኩንታል ጫማ ነው የመጣ። ብሄር ተኮርም ነበረው። በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽዕኖም ነበረው። ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግን። ወደ አማራ ክልል የመጣ ነው 573 ወጣቶች ስንሆን በችግር ምክንያት ተበታትነን አሁን አንድ መቶ ስልሳ ሶስት ሆነናል። እንደመጣንም ለክልሉ መንግስት አቤቱታ አቀረብን። አስፈላጊ እርዳታ ተደረገልን። ነገር ግን ዘላቂ መፍትሄ ይሆናሉ ያላቸውን ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩን አልቻሉም፣ ይላሉ ወጣቶቹ። እዚህ መተን እኛ እንድንበጠብጥ ነበር የተፈለገው መቸላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲ ለዚህ ፕሮግራም በነበረባቸው ሰዓት እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት ክልሉ፣ አንረብሽም፣ አንጠይቅም የሚቀበለንም ካጣን ችግር የለውም፣ ዝም ብለን እናድርና በመነጋው እንጠይቃለን። አንድ እንዳትነጋገሩ ተባልን። ስንመጣ ለሰራተኛና ማህበራዊ ጉዳይ ደ እያንዳንዳችን ደብዳቤ ተጽፎ ከፌዴራል መንግስት ማለት ነው ከአቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል። ይፈጸም ከብሎ የበታች አካላት ነው አልፈጽምልን ያሉ። ታች ያለው አመራር ላይ ትልቅ የሆነ ችግር አለ። ከክልላችን መንግስት ጋር ግን ምንም ችግር የለም። ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረግኩ። ጥቃቅን አነስተኛ በየክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ። የመስሪያ ቦታ፣ የመሸጫ ቦታ፣ ብድርም ያለምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል። ይህን ሂደት እስከሚፈጽሙ ግን ወደ ስራ እንዲገቡ ነበረ ፈልገን የነበር። ወደ ስራ ለመግባት ፈቃደኛ ያልሆኑ በየ በየተቋሙ ስንዞር የነሱ ማዕከል የነሱ የመረጧቸው ኮሚቴዎች ከእኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለ እና ከተማ አስተዳደሩ ለእነዚህ ማለት ነው ከተማ አስተዳደሩ ራሱን በወጣት ማዕከል እየቀለባቸው ነው ያለ። ስልሳ ሺ ብር የፌዴራል መንግስት ለእንደለቀቀ የክልሉ መንግስት ገልጾልናል። ነገር ግን ይህ ስልሳ ሺ ብር ወደ ከተማ አስተዳደሩ አካውንት እንዲገባ አልተደረገም። እስካሁን አልገባ። የእነሱም ጥያቄያቸው ይሄ ነው። እኛ ደግሞ ያ ሲገባ በቀጥታ የተመደበላቸውን ብር በአሰራሩ መሰረት ይሰጣቸዋል። ኦልሬዲ ፌዴራል መንግስት የመደበላቸው ስለሆነ ማለት ነው። ይሄ ብቻ አይደለም። ይህ ስልሳ ሺህ ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው። ከክልሉ መንግስት ከአቶ ላቀም ጋር ተነጋግረናል። በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ ይህን ደግሞ አሁን ለምሳሌ የጠለፋ ዋስትና ያስፈልጋል። ይህን የጠለፋ ዋስትና ማን ኃላፊነቱን ይውሰድ? ቢያንስ መንግስት የጠለፋ ዋስትናውን በተቻለ መንገድ ትሪት እንዲያደርግላቸው በቃል የተግባባ ነው ማለት ነው። ወጣቶቹ ቀደም ብለው ወዳነሱት ቅሬታ ተመለስኩ። በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የስነ ልቦና ቀውስ የጉልበት ብዝበዛና የሰብአዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳ የእርዳታ ና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የስራ ኃላፊዎች አንዱንም ማግኘት አልቻልኩም። እንዳገኘኋቸው ግን የመመለስ ይሆናል። ኤልሻዳ የእርዳታና የልማት ግብረሰናይ ድርጅት በአንደኛና በሁለተኛ ዙር ከጎዳናና ከልመና መልምሎ የወሰዳቸውንና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ የታወጀው የምሕረት አዋጅ ጊዜ ገደቡ ሊጠናቀቅ ጥቂት ሳምንታት እንደቀሩት የገለጸው የፌዴራል ጠቅላይ አቃቤ ሕግ የሚመለከታቸው ሁሉ በፍጥነት እንዲጠቀሙበት ጥሪ አቅርቧል። የፌዴራል አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር አቶ ዝናቡ ቱኒ ለአሜሪካ ድምጽ እንዳስረዱት በውጭ የሚገኙ ኢትዮጵያውያንም በአካል መምጣት ሳያስፈልጋቸው ቅጽ መሙላትና ሰርተፍኬት መውሰድ ይችላሉ ብለዋል። አቶ ዝናቡን ያነጋገራቸው እስክንድር ፍሬው ነው። የአዋጁ ጊዜ ገደብ እንደተጠናቀቀም አብራርተዋል። ከዛው ይጀምራሉ። ምሬት አዋጁ እንግዲህ ባለፈው ሐምሌ 13 2010 ነው ወጣ ሰው በዛ መሰረት አዋጁ ላይ የተቀመጠው አዋጁ ጊዜ ገደብ ስድስት ወር ያይል ነው የሚለውና ኦልሞስት አሁን ስድስት ወሩ እያለቀ ያለበት ሁኔታ ነው ያለው። ጥቂት ሳምንታት ብቻ ናቸው ስድስት ወሩ ከአንድ ወር ባልበለጠ ጊዜ ነው። መቼ ያልቃል? በትክክል በትክክል ጥር 13 ያልቃል። ያው ኮምፕሊት ከዛ በኋላ ዋጋ የለው አዋጁ፣ ምክንያቱም ሐምሌ 13 ከወጣ 6 ወር ስንቆጥር ጥር 13 ያልቃል። እንግዲህ አቶ ዝናቡ፣ ምናልባት እናንተ ካሰባችሁት የህብረተሰብ ክፍል ወይም ተጠቃሚ ይሆናል ካላችሁት ምን ያህሉ ተጠቀመበት በመቶኛ ማስቀመጥ ይቻላል ወይ? ምን ያህሉ ሰው ተጠቀመበት? ምን ያህሉ አልተጠቀመበትም? የነበረውን ሁኔታ እስቲ በቁጥር ያስረዱኝ። የተጠቀመውን እናውቃለን፣ እሱም በቁጥር ያው፣ አዋጁ ሲወጣ፣ አዋጁ አስቀመጣቸው የወንጀል ድርጊቶች አሉ። በዛ ወንጀል ድርጊቶች ከዚህ በፊት ጉዳያቸው ተጣርቶም የፍርድ ውሳኔ አግኝቶ ማረሚያ ቤት ያሉ፣ የሚጠረጠሩ፣ የሚፈለጉ፣ ምርመራ መዝገብ ተከፍቶባቸው በፕሮሴስ ያሉት ተብሎ የተጠቀሱ ጉዳዮች አሉ በተለይም

በዚህኛው ወንጀል ድርጊቶች ውስጥ ተሳትፏል ተብሎ ያሉት አካላት በሙሉ የዚ አዋጅ ተጠቃሚ እንዲሆኑ ነው አዋጁ ያስቀመጠው። ነገር ግን አሁን እስከ ዛሬው አሁን ስች ውይይት እስከምናደርግባት ደቂቃ ድረስ በእኛ ደረጃ እስከ 800 ሰው የሚሆን የአዋጁ ተጠቃሚ ሆኖ ሰርተፊኬት የወሰደበት ሁኔታ ነው አለ። ስንቱ አገር ውስጥ ሆነው ወሰዱ፣ ስንቶቹ በውጭ ባሉበት በተለያዩ የውጭ ሀገራት ሆነው በኢንተርኔት ሊሆን ይችላል፣ በተለያየ መንገድ እናንተ ንድረገ ለመጋለጽ በመጎብኘት ወሰዱ በዛ ይታወቃል። ከዚህ በፊት በማረሚያ ቤቶች የፍርድ ውሳኔ አግኝቶ ያሉት ኦልሞስት ወደ 250 ዎቹ የዚህ እምረት አዋጁ የሚያስቀምጠውን ሰርቲፊኬት ወስዶ ከእስር የተለቀቁበት ሁኔታ ነው ያለው። ማረሚያ ቤት ውስጥ ከዚህ ጋር ተያይዞ ምንም አይነት የታራሚዎች የሉንም ማለት ነው። ሌላው እዙ ሀገር ውስጥ ሆኖ በተለያዩ ወንጀል ጉዳዮች ተከሶ ያሉት በአካልም ቀርቦ የወሰዱ አሉ። ወደ 317 ግለሰቦች እዚህ የሰርቲፊኬት የወሰዱበት ሁኔታ ነው አለም። በሌላ በኩል ደግሞ በተለይም የፖሊስ አካላት የሆኑት ወይንም ሚሊተሪ ሆኖ በማረሚያ በተለያዩ ወንጀሎች ተከሰው ወደ ማረሚያ ቤት የነበሩ ወደ 162 የወሰዱበት ሁኔታ ነው ያለው። በኩብለላ በመሳሰሉት የተከሰሱ ፖሊሶች ማለት ነው። አይ በኩብለላ በመሳሰሉት አይደለም። እነሱ ሌላ ዳታ ነው። አሁን ሌላ እሱኛው በእጅ የለም። ግን ማረሚያ ቤት የነበሩ ማረሚያ ቤት ያሉ በማረሚያ ቤት ውስጥ ሆነው ጉዳያቸው ሲከታተሉ የነበሩት አካላቶችን ብቻ ናቸው። የቅድሙ 162 ሌላ ውጭ ሀገር ወጥቶ ትውልደ ኢትዮጵያና ኢትዮጵያን ሳሉ ከዚህ ወንጀል ድርጊቱ ውስጥ ናቸው ተብሎ ጉዳያቸው ስጠራ የነበረው እነዚህ በኦንላይን ሬጅስተር ያደረጉ ሰባ አንድ ግለሰቦች አሉ። ኢንተርኔት በኢንተርኔት ያስቀመጥ ነው ድረገጽ ያስቀመጣቸው የማመልከቻ ፎርሞች ቅሶች አሉ። እሱም ሞልቶ የምህረት አዋጁን ሰርቲፊኬት እንዲወስዱ የተደረጉ ሰባ አንድ ናቸው። በአጠቃላይ እስከዚህኛው ደቂቃ ድረስ አሁን እስካለንበሳት ድረስ ወደ ስምንት መቶ ሰው የዚህ የምህረት አዋጁ ሰርቲ ሰርቲፊኬት የወሰደበት እውነታ ነው አለው። ያው እስከ መጨረሻው ቀነ ገደም ጭምር ይሄኛው ሰርቲፊኬት የመስጠቱ ጉዳይ የሚቀጥል ነው የሚሆነው። ግምቶች አሏችሁ እናንተ? ለምሳሌ ምናልባት ይህን ያህል ሰው ነው፣ ጉዳዩ ይህን ያህል ኢትዮጵያውያንን ይመለከታል በሚል በቁጥር የያዛችሁት ነገር ነበረ? አቶ ዝናቡ፣ አክቹዋሌ ይህን ያህል ሰው ብለን ያዝነው ቁጥር የለም። ነገር ግን በየማረሚያ ቤቶቻችን ያሉት ይታወቁ ስለነበሩ እነሱን ለቀናቸዋል። ቅድም ያልኩት ቁጥር ነው። በሌላ በኩል ያው ግለሰቦች በዚህ በተጠቀሰ በአዋጁ በተጠቀሰው የወንጀል አይነቶች እየተጠረጠሩ ነገር ግን በቁጥጥር ስር ያሉ ወይንም የፍርድ ውሳኔ ያላገኙም ስላሉ እነዚዎቹ በርካታዎች ናቸው የሚሆኑት ብሎ ታሰባል። ምክንያቱም የነበረን የፍትሕ ስርዓቱ በጣም ሲስተማቲኩ ሲስተሙ ራሱ ደካማ ከመሆኑ ጋር ተያይዞ ሁለተኛ ደግሞ የነበርንበት ሁኔታው በጣም አመቺ ካለመሆን ጋር ተያይዞ አንዳንዶቹ ጉዳዮቻቸውን በሀይል በጉልበት መብታቸውን ለመመለስ የሚያደርጉ ጥረቶች አሉ። እነዛዎቹ ከሀገር ውጭ የሚወጡ የሚኮበልሉ በርካቶቹ ይጠበቃል። ስለዚህ አዋጁ እነዚን በሙሉ ታሳቢ ያደረገ ነው። አገሪቱን የፖለቲካል ሚዳሩንም ለማስፋት እንዲያስችል ታሳቢ አድርጎ የወጣ በመሆኑ በርካቶች ቁጥር ሊኖሩ ይችላሉ ተብሎ ይታሰባል። በእኛ በኩል ግን መጥቶ የምህረት አዋጁ ይገባኛል ጉዳይ ይሄ ነው ብሎ ጉዳዩም በሚያስረዳው ቅጽ እና ማመልከቻ አቅርቦ ሰርተፍኬት የወሰዱ አካላት አሁን ባለን በእጃችን ስምንት መቶ ነው። ይሄ በፌዴራል ደረጃ ያለው ነው። ክልሎቹም በዚህ ረገድ አላቸው። በሌላ በኩል ደግሞ የሚሊተሪ መዋቅሩ አለ። የፌዴራል ፖሊስ መከላከያም፣ እነሱ ለብቻቸው ይኖራል። በአጠቃላይ አዋጁ ልክ ሲያልቅ ምናልባት እንደ ሀገር አቀፍ ደረጃ ምን ያህል የተነሳ ነው ዝርዝር በቁጥር ደረጃ የምንገልጸው ነው የሚሆነው። ክልሎች ሲሉ ለምሳሌ ማንኛውም ኢትዮጵያ ከፌዴራል መንግሥት መውሰድ እየቻለ ለምን ከክልሎች ይወስዳል? ጉዳዩ በተያዘበት ጉዳዩ ግለሰቡ ጉዳዩ በተያዘበት ሁኔታ ነው የሚያመለክተው ይሄ የነኬዝ እዚህ ጋር ነው ብሎ በዛ እንዲያመለክት ስለሚፈለግ ነው። ዘጠና ሰባት ምርጫ ወቅት ከዛም በፊት በነበሩ ከዛም በኋላ በነበሩ ሀገሪቱ ውስጥ ከነበሩ የፖለቲካ ትኩሳቶች ጋር በተያያዘ የክስ መዝገብ ተከፍቶባቸው ወይም ተከሰው ከዛ በኋላ የክስ መዝገቡ የተቋረጠ ነገር ግን አቃቤ ሕግ በፈለገው ጊዜ ሊያንቀሳቅሰው እንዲችል ሆኑ የተቋረጠ ማለት ነው ጉዳይ ያላቸዋሉ እነዚህን ሁሉ ይመለከታቸዋል። ይሄ እዚህ አዋጁ ላይ በቦልድ ሊያስቀመጠው ምንድነው ከግንቦት ሰላሳ በፊት ja loot በተቀመጡት በአዋጁ በተቀመጠው ድንቦ 2010 በፊት 2010 በፊት ወንጀል ተብሎ በተለዩት በተጠረጠሩት ወይም በተከሰሱበት ጉዳይ በዚህ በአዋጁ በተቀመጡት የወንጀል ድርጊቶች አይነት የተሳተፈ በሙሉ ነው ምለው ሌላ የለያቸው ነገር የለም ማለት። ስለዚህ ክስ መዝገባቸው ተቋርጦ ነገር ግን አቃቢ ህግ በፈለገ ጊዜ ሊያንቀሳቀሰው ይችላል በሚል ተንጠልጥሎ ያለ ጉዳዮች በሙሉ ያለባቸው ሰዎች ይመለከታቸዋል። ኦልሬዲ አንዱ የክስ ሂደታቸው የወንጀል ድርጊት ተፈጽሟል በምል ተጠርጥሮ የሚፈለግ አለ። we <laughs> ሁለተኛ ደግሞ በምርመራ ላይ ያለ አለ። ሶስተኛ ደግሞ ወንጀል ክስ የተመሰረተበት ወይም ጥፋተኛ ተብሎ የተወሰነባቸው በማረሚያ ቤት የሚገኙ እነዚህን ይመለከታቸዋል። ክሳቸው የተቋረጠ ክሳቸው የተቋረጠ የሚል አያስቀምጥም፣ አዋጁ ላይ ተጠርጥሮ የሚፈለግ ነው። ወረ ይሄ ሰው ይፈልጋል ማለት ነው። አጋጣሚ ይሄኛው ምሕረት አዋጅ ባያወጣ ኑሮ የፍርድ ውሳኔ ያገኛል ከተገኘ ግለሰብ ነው። ሁለተኛ ደግሞ በምርመራ ላይ ያለው መዝገቦች፣ ሶስተኛው ቅድም እንዳልኩት ውሳኔ ያገኙ መዝገቦች ላይ እነዚህን ነው የሚያመላክተው። ዝናቡ ለምሳሌ የክስ መዝገቡ ተቋርጧል ይባል እና ነገር ግን የሕግ ባለሙያዎች ሲናገሩ እንደምንሰማው አቃቢ ሕግ ግን በፈለገ ጊዜ ሊያንቀሳቀሰው ይችላል። ሙሉ ምህረት አይደለም ይሄ የሚባል ነገር አለ። በተቋረጠ ክስ መዝገብ ላይ የሚያወራ ነገር አለ። አንድ ሰው ግን ካለመሙላት ቢሞላ ይሻላል። ላይ አይፈለግም ብሎ ጽህፈት ቤታችሁ ያንን ማመልከቻ ላይቀበለው ይችላል። ግን ልፈለግም ላልፈለግም ችል ይሆናል ብሎ በጥርጣሬ ውስጥ ያለ አንድ ኢትዮጵያ በተለይ ከኢትዮጵያ ውጭ አለ። ምን ቢያረግ ትመክራላችሁ? እኛ የምንመክረው አክቹዋሊ በዚህ በአዋጁ ላይ የተቀመጡት የወንጀል ድርጊት ተብሎ የተለዩ ጉዳዮች አሉ። በዛ ውስጥ የተሳተፉ አካላት በጉዳያቸው የተመረመረ የነበሩ አካላት በሆነ አጋጣሚ ከሀገር ሊወጣ ይችላል። እነዛዎቹ ወይንም ደግሞ ይሄን ጉዳይ ፈጽም ያለው ከሱን ያውቃለው ክስ ኦልሬዲ ክስ ተመስርቶበትም ሊሆን ይችላል። ስለመጠርጠሩም ደግሞ በዚህ ጉዳዮች እርግጠኛ ሊሆን ይችላል ወይንም ደግሞ በሆነ አጋጣሚ ተይዞም ተፍቶም ሊሆን ይችላል ብሎ የሚያስባቸው ጉዳዮች ካሉ እኔ እኔ አድቫይዘ ማደርገው ይህኛው የምረት አዋጁ ከማለቁ በፊት ጊዜው ከመጠናቀቁ በፊት የሰርተፊኬት የሚያገኙበት ሁኔታ ቢፈጥሩ ጥሩ ነው ጥሩ ነው። እዚያ ውስጥ ከሌለ ምንም የሚገደድበት ምክንያት አለ። እኛ በርካቶቹ መዘገባሉ፣ ግን እያጣራን እያጣራን ትክክለኞቹን ሰርተፊኬት እያዘጋጀን እየደወልን በኢሜይልም በማንኛውም ሁኔታ እያገኘ ናቸው። አልበለዛ ደግሞ ሰውም እየወከሉ እየወሰዱ ያሉበት ሁኔታ ነው አለው። ስለዚህ ክፍት ነው ነው፣ ክፍቱን አዋጁ ከመጠናቀቁ በፊት ማንኛውም ዜጋ ይሄን እድል እንዲጠቀም ነው በዚህ አጋጣሚ የምንገልጸው። እንዴት ይግቡ ወደ ድረገጻችሁ ለምሳሌ ከኢትዮጵያ ውጭ ያሉ ዜጎች ኢትዮጵያያንና ትውልደ ኢትዮጵያውያን እንዴት ገብተው ነው መሙላት የሚችሉት? ፎርም አለ ብለውኛል። ቅጽ አለ መሚሞላ ቅጽ አለ። ከዛ ወደ እናንተ እንዴት ነው የሚልኩት? እሱን ይገለጹልኝና በዛ በቃ ለ ለዚህ የተዘጋጀ ራሱን አፕሊኬሽን አለ። ይህን አፕሊኬሽን ሁሉም ሰው ማመልከቻ ቅጽ አለ ማመልከቻ ቅጽ አለ። ድረ ገጻችን አለ፣ በድረ ገጻችን ውስጥ መግባት ይችላል። ይህም www ኤፍኤጂ ወንፎግ ጂኦቪ ኢቲ በሚል ይገቡና በቀላሉ እዚህ ውስጥ ገብቶ ከዛ ውስጥ ያለው ማመልከቻ ቅጾች አሉ። በዛ ማመልከቻ ቅጽ ጉዳዮቻቸውን እንድሞሉና እንድልኩ ማድረግ ብቻ ነው የምንጠበቅባቸው። አልበለዚያ ደግሞ በአካል ቀርቦ ይህን እንድሞሉ ወይንም ደግሞ በተወካዮቻቸው ቀርቦ ተወካዮቻቸውም ጭምር ይህን እንድሞሉ ሀገር ውስጥ ያሉ ተወካዮቻቸው ሀገር ውስጥ ያሉ ተወካዮቻቸው ይህን ማድረግ ይችላሉ። በጣም ቀላል ነው። አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር በጣም ነው አመሰግነው ስለ ጊዜወት በአሜሪካ ድምጽ ሬዲዮ አድማጮች ስም በጣም አመሰግናለሁ ነው። እንግዲህ የዛሬው የጋቢና ቪዮ ጉዟችን በዚሁ ተጠናቋል። እንደ ቀደም ሲል እንደጠቀስኩት አስተያየቶቻችሁን በፌስቡክ አትዮ ያማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ማቅ ቤል ያበሮ ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።